የዲደብሊው ዜና ጤና ይስጥልን። ዜና እናሰማለን፣ በቅድሚያም ርዕሶቹን። በኮሬ ዞን በገታ ላይ የነበሩ አራት አርሶ አደሮች በአሰቃቂ ሁኔታ ተገደሉ። አጋቾቹ አርሶ አደሮችን የገደሉት ለመልቀቅ በመያዣነት የጠየቁትን አንድ መቶ ሺ ብር ከተቀበሉ በኋላ ነው። በኦሮሚያ ክልል ባሌ ዞን አንድ ድልድይ በመደርመሱ ዞኑን ከአጎራባች አካባቢዎች ጋር የሚያገናኝ መንገድ አገልግሎት ማቆሙ ተገለጸ። የሴኔጋሉ ፕሬዝዳንት የሀገራቸውን ፓርላማ በተኑ። ፕሬዝዳንቱ ፓርላማውን የበተኑት የፓርቲያቸው የሕግ አውጪዎች በፓርላማ አብላጫ ድምፅ እንዲያሸንፉ በማሰብ ነው ተብሏል። መካከለኛው የአውሮፓ ክፍል በመጪው ቅዳሜና እሁድ በሚጥለው ከባድ ዝናብ ከፍተኛ የጎርፍ አደጋ ይጋለጣል ተብሎ ተዘግቷል። ይደርሳል ተብሎ ለተተነበየው የጎርፍ አደጋ የሀያ ሀገሮቹ የአደጋ መከላከል አገልግሎቶች በተጠንቀቅ ላይ መሆናቸውን ገልጸዋል። ዶናልድ ትራምፕ ከተፎካካሪያቸው ካማላ ሃርስ ጋር ሌላ የምርጫ ክርክር እንደማያደርጉ አስታወቁ። ዜና በዝርዝር በኮሬ ዞን ታግተው የነበሩ አራት አርሶ አደሮች በአሰቃቂ ሁኔታ ተገደሉ። በደቡብ ኢትዮጵያ ክልል ኮሬ ዞን በታጣቂዎች ታግተው የነበሩ አራት አርሶ አደሮች በአሰቃቂ ሁኔታ መገደላቸውን የሟች ቤተሰቦች ለዶቸበለ ገልጸዋል። ታጣቂዎቹ አርሶ አደሮቹን የገደሉት ለመልቀቅ በመያዣነት የጠየቁትን 100 ሺህ ብር ከተቀበሉ በኋላ መሆኑን ከሟች የቅርብ ዘመዶች አንዱ ለዶቸበለ ገልጸዋል። ብርና መቶ ሺህ ብርና ሲጋራ ይዛችሁን እርስና ሲባል በቃ የታገቱ ሰዎችን ለማስመለጥ ሲሉ ብቻ ሰዎቹ ብር ይዘው እንደሄዱ ነው። ከዛ እዚያው አካባቢ ልክ እንደደረሱ ሰዎቹ፣ ኋላ የሄዱ ሰዎች ሲደርሱ እዚያው እነሱ ፊት ረሽ ነዋቸው ብርንም ከነሱ ከወሰዱ በኋላ ነው። አርሶ አደሮቹ የታገቱት ትናንት ሐሙስ ማለዳ ከብት እያሰማሩ ባሉበት ወቅት ሲሆን ታጣቂዎቹ ወደ ቀበሌው የገቡት ከአጎራባች የኦሮሚያ ክልል ምዕራብ ጉጅዞን በመነሳት መሆኑን የሟቾቹ የቅርብ ዘመዶች ገልጠዋል። ታጋቾቹ የተገደሉት ካሊያ ተብሎ በሚጠራ ጫካ ውስጥ ሲሆን ስርዓተ ቀብራቸውም ዛሬ መፈጸሙ ታውቋል። የአርሶ አደሮቹን መገደል በተረጋገጠ የፌስቡክ ገጹ የገለጸው የዞኑ መስተዳድር የድርጊቱ ፈጻሚዎች በአካባቢው የሚንቀሳቀሱ ጸረ ሰላም ቡድኖች ናቸው ማለቱን የህዋሳው ዘጋቢያችን የሸዋንግዛው ወጋየሁ ዘገባ ያሳያል። በኦሮሚያ ክልል ባሌ ዞን ድልድይ በመደርመሱ ዞኑን ከአጎራባች አካባቢዎች ጋር የሚያገናኝ መንገድ አገልግሎት ማቆሙ ተገለጸ። ድልድዩ የተደረመሰው ጳጉሜ አምስት ቀን ለመስከረም አንድ ቀን አጥቢያ እኩለሌሊት አንድ ከባድ ተሽከርካሪን ይዞ ነው ተብሏል። ድልድዩ የሚገኘው ከዞኑ ዋና ከተማ ሮቤ ወጣ ብሎ በሚገኘው ሲናና ወረዳ ሻሎ ቀበሌ ተጎና በሚባል ወንዝ ሲሆን በመደርመሱ የመንገዱን አገልግሎት ሙሉ በሙሉ አቋርጧል። የሲናና ወረዳ ዋና አስተዳዳሪ አቶ በላይ በጃ ለዶይቼ ቬለ እንደገለጹት ድልድዩ ለሰላሳ ዓመታት ግድም አገልግሎት ሲሰጥ ቆይቷል። በአሁኑ ወቅት የድልድዩ መደርመስ ከሁለቱ የባሌ ዞኖች በተጨማሪ ወደ ሶማሌ ክልል ጎዴ የሚደረገውን እንቅስቃሴም ገድቧል። አሁን በቃ ትራንስፖርት የሚባል ቆመዋል። እንቅስቃሴ የሚባል ምንም ቆመዋል። በቃ ህብረተሰቡ እየተቸገረ ነው። ሁለቱንም ባሌና ሶማሌንም ያገናኛል። በ እስከ ጎዴ ጭረቲ፣ ሌላ ደግሞ በዛ ሙኒስፓሊቲ እየተሰራ ነበር። አሁን አቶ የሶፉመር መንገድም ተሰጥተዋል። እነሱ ሌላ አማራጭ እንዲል እዛ ጠቅብ እየሰሩ ነው። አሁን ወደ ሶፉመር የሚወዝ መንገድ ነው። ያ መንገድ ደግሞ ሲሲ ቻይና ካምፓኒ ወስዶ እየሰራ ነው። እነሱም አንድ ዛ ውስጥ ጀምረዋሉ። እንደውም በጣም እንትን ቀጠናት ሚኒስትር ድልድዩ ከፍተኛ ኢኮኖሚያዊ ጠቀሜታ ስላለውም ጊዜያዊ ጥገና በማድረግ ችግሩን በአፋጣኝ ለመቅረፍ የኢትዮጵያ መንገዶች ባለስልጣን ማለሙያዎችን መድቦ ወደ ስራ መግባቱን ኃላፊው አክለዋል። የአጭር ጊዜ የሚሆነው አማራጭ ሶስት ነገሮችን አስቀምጠዋል። ራዎች ከራ የተወከለ ተዋቅዋፍኛ ቢሮ መጥቶ ከኛ ጋር ተነጋግረን ነበረን። አንደኛ ለዋና መንገዱ ያመረቱት ፓይፕ አለ፣ እሱን ተጠቅመን እንደ ጊዜያዊ ማፍቴ እናስቀምጣለን ብለዋል። ሌላ ደግሞ እዚህ ውስጥ አዲዱ የለም፣ ወደ ወላይታ ነው፣ ወደዚህ እናመጣለን። እሱ ሶስት ቀን ወይ ሰባት ቀን ሊወስድ ይችላል ብለዋል። ሌላ አማራጭም እንጠቀማለን ብሎ አሁን ወደ ስራ ገብተዋል። እነሱ ጀምረዋል ዛሬ ወቅቱ የክረምት ወቅት በመሆኑም ወንዙ ከፍተኛ ውሃ መጠን መያዙም ችግሩን አንገብጋቢ እንዳደረገው ተገልጿል። በቅርቡም በዚሁ በባሌ ዞን ጋሰራ ወረዳ በሚገኘው ጨሩኖ ወንዝ ላይ የሚገኝ አንድ ድልድይ ላይ ተመሳሳይ የመደር መሳደግ አጋጥሞ ከፍተኛ መጉላላት ተፈጥሮ እንደነበር የአዲስ አበባው ዘጋቢያችን የስዩም ጌቱ ዘገባ ያሳያል። የሴኔጋሉ ፕሬዝዳንት የሀገራቸውን ፓርላማ በተኑ። የሴኔጋሉ ፕሬዚዳንት ዲማዊ ፋይ ፓርላማውን የበተኑት የፓርላማው የህግ አውጪዎች በፓርላማ በአብላጫ ድምፅ እንዲያሸንፉ በማሰብ ነው ተብሏል። ፕሬዚዳንቱ ትናንት ሐሙስ የበተኑት ፓርላማ ሀገሪቱን ተቃዋሚዎች በአብላጫ ወንበር የያዙት ነበር። ፕሬዚዳንቱ እርምጃውን ተከትሎ ሐሙስ አመሻሽ ላይ በቴሌቪዥን ባደረጉት ንግግር ቃል የገቡትን የስርዓት ለውጥ እንዲያከናውኑ መራጮች ለፓርቲያቸው ስልጣን እንዲሰጡ ጠይቀዋል። ተንታኞች እንደሚሉት እርምጃውን ተከትሎ የፋይ ፓርቲ የፓርላማ አባላትን አብላጫ ድምፅ የማግኘት እድል ከፍተኛ ነው። ፕሬዝዳንቱ ከስድስት ወራት በፊት ነበር መደበኛ ባልሆነ ምርጫ ወደ ስልጣን የመጡት። መካከለኛው የአውሮፓ ክፍል በመጪው ቅዳሜና እሁድ በሚጥለው ከባድ ዝናብ ለከፍተኛ የጎርፍ አደጋ ይጋለጣል ተባለ። የአውሮፓ የአየር ትንበያ ባለስልጣናት እንዳሉት በፖላንድ፣ ጀርመን፣ ቼክ ሪፐብሊክ፣ ስሎቫኪያና አውስትሪያ በሳምንቱ መጨረሻ ከባድ ዝናብ ይጠበቃል። በፖላንድና በቼክ ድንበር ላይ በሚገኙ ደጋማ ቦታዎች በ72 ሰዓታት ውስጥ በካሬ ሜትር እስከ 400 ሊትር ዝናብ ይጥላል ተብሎ እንደሚጠበቅም የአካባቢዎቹ የሜትሮሎጂ ጣቢያዎች ገልጸዋል። በደቡባዊ ጀርመን በባቫሪያ ግዛት በአንዳንድ ቦታዎች በካሬ ሜትር ከ60 እስከ 100 ሊትር ዝናብ እንደሚጥል ይጠበቃል። ይደርሳል ተብሎ የተነበየውን የጎርፍ አደጋ ተከትሎ የየሀገሮቹ የአደጋ መከላከል አገልግሎቶች በተጠንቀቅ ላይ መሆናቸውን ገልጸዋል። የኦስትሪያው መሪ የመንግስት ካርል ነህማር እንደተናገሩት በሀገራቸው እስከ 1 ሺህ ወታደሮች በተጠባባቂነት ላይ ይገኛሉ። የስሎቫኪያ የእሳት አደጋ መከላከያ በበኩሉ ከ5 ከ6 ኪሎ ሜትር የሚረዝሙ ተንቀሳቃሽና ጊዜያዊ ግድቦችን ለመስራት ዝግጁ መሆኑን ገልጿል። ፈቃደኛ የእሳት አደጋ ተከላካዮችም በንቃት በመጠባበቅ ላይ መሆናቸውን ተነግሯል። ይህ ዶች በለ ነው። ዶናልድ ትራምፕ ከተፎካካሪያቸው ካማል ሃሪስ ጋር ክርክር እንደማያደርጉ አስታወቁ። ዶናልድ ትራምፕ በመጪው ህዳር ከሚካሄደው ፕሬዝዳንታዊ ምርጫ በፊት ከተፎካካሪያቸው ካማል ሃሪስ ጋር ሊደረግ የነበረው ሌላ ክርክር ውድር ማድረጋቸውን ትናንት ሐሙስ አስታውቋል። ትራምፕ አስተያየቱን የሰጡት እሳቸውና ሃሪስ ብርቱ ፉክክር ወደሚያደርጉባቸው የምርጫ ዘመቻ ግዛቶች ሲመለሱ ነው። የቀድሞ ፕሬዝዳንት ማክሰኞ በቴሌቪዥን የተላለፈው ከከማል ሀርስ ጋር በነበራቸው ክርክር አሸናፊ በመሆኔ ሶስተኛ ክርክር አይኖርም ሲሉ በኩራት ገልጸዋል። ባለፈው ከጆን ባይደን ጋር ክርክር ያደረጉት የ78 ዓመቱ አዛውንት ዶናልድ ትራምፕ ይህንን የጻፉት ትሩዝ ሶሻል በተሰኘው የእርሳቸው የማህበራዊ መድረክ ላይ ነው። 67 ሚሊዮን የሚሆኑ ተመልካቾች በተከታተሉት የሁለቱ ፕሬዝዳንታዊ እጩዎች ክርክር ሃሪስ አሸናፊ መሆናቸውን በርካታ የድምፅ ቆጠራዎች አመልክተዋል። ዶናልድ ትራምፕ በማክሰኞ ክርክር በኦሃዮ የሚገኙ የሀይቲ ስደተኞችን የቤት እንስሳት እየጠለፉ ይበላሉ ብለው ያልተረጋገጠ ነገር ከተናገሩ ወዲህ በበርካቶች ብርቱ ትችት ገጥሟቸዋል። የሰሜን ኮሪያው ኪም ጆንግ ኡን ለመጀመሪያ ጊዜ በይፋ የኒውክለር ማብላሊያና የዩራኒየም ማበልጸጊያ ቦታዎችን ጎበኙ። ኪም የኒውክለር ማብላሊያና የዩራኒየም ማብልጸጊያ ተቋምን መጎብኘታቸውን የሀገሪቱ የመንግስት መገናኛ ብዙኃን ዛሬ አልፎ ዘግበዋል። ኪም ጉብኝቱን ያደረጉት ከወታደራዊ ኃላፊዎቻቸው ጋር ሲሆን ተጨማሪ የኒውክሌር መሳሪያዎችን ለማምረት የማስፋፊያ እቅድ እንዳላቸውም ገልጸዋል። እንደ ሮይተርስ ዘገባ ኪም ይህን እቅድ ይፋ ሲያደርጉ በዚህ ሳምንት ብቻ ለሁለተኛ ጊዜ ነው። የሀገሪቱ የቴሌቪዥን ጣቢያ ዘገባውን የሰራው የሰሜን ኮሪያን የኒውክሌር መርሃ ግብር ፍንጭ የሚያሳዩ ብርቅዬ ምስሎችን አጅቦ ቢሆንም ኪም ጉብኝቱን ያደረጉት የት የሚገኝ ተቋም ወይም መቼ እንደሆነ ግልጽ አላደረጉም። ኪም የጎበኙት የኒውክሌር መሳሪያዎች ተቋምና የኒውክሌር ቁሳቁስ ማምረቻ በበርካታ የተባበሩት መንግስታት የጸጥታው ምክር ቤት ውሳኔዎች የተከለከሉ ናቸው። ይህንን ተከትሎም ደቡብ ኮሪያ ድርጊቱ የተባበሩት መንግስታት መመሪያዎችን የሚጥስ ነው ስትል ተችታለች። ይህ ዶቸበለ ነው። ዜናውን ከማጠቃለል በፊት ዋና ዋናዎቹን ላስዳምጣችሁ። በኮሬ ዞን በእገታ ላይ የነበሩ አራት አርሶ አደሮች በአሰቃቂ ሁኔታ ተገደሉ። አጋቾቹ አርሶ አደሮቹን የገደሉት ለመልቀቅ በመያዣነት የጠየቁትን 100 ሺ ብር ከተቀበሉ በኋላ ነው። በኦሮሚያ ክልል ባሌ ዞን አንድ ድልድይ በመደርመሱ ዞኑን ከአጎራባች አካባቢዎች ጋር የሚያገናኝ መንገድ አገልግሎት ማቆሙ ተገለጸ። የሴኔጋሉ ፕሬዝዳንት የሀገራቸውን ፓርላማ በተኑ። ፕሬዝዳንቱ ፓርላማውን የበተኑት የፓርቲያቸው የሕግ አውጪዎች በፓርላማ በአብላጫ ድምፅ እንዲያሸንፉ በማሰብ ነው ተብሏል። መካከለኛው አውሮፓ ክፍል በመጪው ቅዳሜና እሁድ በሚጥለው ከባድ ዝናብ ለጎርፍ አደጋ ይጋለጣል ተባለ። ይደርሳል ተብሎ ለተተነበየው የጎርፍ አደጋም የየሀገሮቹ የአደጋ መከላከል አገልግሎቶች በተጠንቀቅ ላይ መሆናቸውን ገልጸዋል። ዶናልድ ትራምፕ ከተፎካካሪያቸው ከካማላ ሃሪስ ጋር ሌላ የምርጫ ክርክር እንደማያደርጉ አስታወቁ። ዜናው አበቃ። ለምሽቱ የዓለም ዜና ቅንብር ፀሐይ ጫኔን አመሰግናለሁ። አድማጮች ወደ ዜና መጽሔታችን እናልፋለን።